ጤና ይስጥልን፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ መሰናደው ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ ዋዜማ ደረሳችሁ እንላለን። ለስቅለቱም እንዲሁም ደግሞ ለጸሎቱ ሐምስ አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከሰች አገረች። ለምሳሌ ኢትዮጵያን እንውሰድ። የደራሽ ብሔር የሚባሉ አሉ። ኢትዮጵያ ውስጥ የደራሽ ብሔሮች አሁን ከኢትዮጵያ ቅኝቶች ናቸው። ዘገባ አለን። ሌሎች ጥንቅሮችንም ይዘናል። የደንገረመው መሰናደውን በመምራት ኤልያስ አስማራ ደግሞ ስርጭቱን በማቀናበር ከመላው አሜሪካ ድምፅ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዓለም አቀፉ የጃዝ ቀን ማክሰኞ ዕለት በኢትዮጵያ የአሜሪካ ኤምበሲ ተከብሯል። የጃዝ ሙዚቃ ኢትዮጵያና ዩናይትድ ስቴትስን የማስተሳሰር ሚና ካላቸው ዘርፎች አንዱ መሆኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በዝግጅቱ ላይ ተናግረዋል። በዚህ ዙሪያ የተጠናቀረው ዘገባ ቀዳሚው ነው። በርካታ ስመጥር የጃዝ ሙዚቀኞች እንደተወለዱበት የሚነገረው የሚያዝያ ወር የጃዝ ወር ተብሎ ይዘከራል። በአውሮፓውያኑ የወሩ የመጨረሻ ቀን ደግሞ ዓለም አቀፍ የጃዝ ሙዚቃ ቀን ተብሎ ይከበራል። በሃያኛው መቶ ክፍለ ዘመን መባቻ ላይ በአፍሪካ አሜሪካውያን እንደተጀመረ የሚነገርለት የጃዝ ሙዚቃ የበርካታ ባህሎች ህብር እንደሆነና የዓለምን ሕዝብ አንድ የማድረግ አቅም እንዳለው ታምኖበት ቀን ተሰይሞለት እንዲከበር በዩኔስኮ ተወስኗል። የዘንድሮ ክብረ በዓል ማክሰኞ ሚያዝያ 22 ቀን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ውስጥም በተለያዩ ዝግጅቶች ተከብሯል። በዝግጅቱ ላይ ተገኝተው ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ የጃዝ ሙዚቃ በ1930ዎቹ በአሜሪካውያን አማካኝነት በኢትዮጵያ እንደተዋወቀ አውስተው በየጊዜው እድገት እያሳየ መምጣቱን ተናግረዋል። ይህ የሙዚቃ ስልት በዩናይትድ ስቴትስና በኢትዮጵያ የ120 ዓመታት የዲፕሎማሲ ግንኙነት ታሪክ ውስጥ ሚና እንዳለውም ገልጸዋል። ይህን ሲያስረዱም በሚያዝያ ወር ከተወለዱ የጃዝ ፈርጦች አንዱ የሆነውን የዱክ ኤሊንግተንን የኢትዮጵያ ጉብኝት ከታሪክ አጋጣሚዎች ውስጥ እንደ አንድ ማሳያ ጠቅሰዋል። ዱክ ኤሊንግተን በ1973 ኢትዮጵያን ጎብኝቶ ከኢትዮ ጃዝ አባት ሙላቱ አስታጥቄ ጋር ተጫ ተጫውተዋል። በእውቁ የዩናይትድ ስቴትስ የጃዝ ሙዚቃ ሰው ሉዊስ አርምስትሮንግ ሳችሞ በተሰየመው ማዕከል የፎቶ ኤግዚቢሽን ላይ ዱክና ሙላቱ አብረው ሲጫወቱ የሚያሳዩ ፎቶዎችን አይቻለሁ። በጃዝ ታሪክ ውስጥ በጣም ትኩረት የሚስበው ጉዳይ ጃዝ ከመነሻው ጀምሮ በዓለም ዙሪያ ያሉ ሙዚቀኞችንና የሙዚቃ አይነቶችን በማሰባሰብ በየቦታው አዲስና ልዩ ነገርን መፍጠር የሚያስችል መሆኑ ነው። ጃዝ ዛሬም ድረስ እያደገና እየተሻሻ ለመቻል ቀጥለዋል። ይህ በአንድ መቶ ሃያ ዓመታት የዩናይትድ ስቴትስ እና የኢትዮጵያ የሁለትዮሽ ግንኙነት ውስጥ የአሜሪካና የኢትዮጵያ ሙዚቀኞች አንዳቸው በሌላቸው ላይ ተጽዕኖ በማሳደር በአንድነት ሲጫወቱ ከሁለቱም የተውጣጡ የሙዚቃ ቃናዎችንና መሳሪያዎችን ያቀፈ የኢትዮጵያ ጃዝ በመፍጠር የታየ እውነታ ነው። በኤምባሲው በነበረው የጃዝ ቀን ክብረ በዓል ላይ አንጋፋና ወጣት ሙዚቀኞች የተካፈሉበት የጃዝ ሙዚቃ ትዕይንት ለተሳታፊዎች ቀርቧል። ኢትዮጵያውያን የጃዝ ሙዚቃ ጠበብት ከጃዝ አመጣጥ ጀምሮ ስለ ጃዝ ሙዚቃ ምንነትና እድገት እንዲሁም ጃዝ በኢትዮጵያ ስላለበት ደረጃ ሙያዊ ማብራሪያ የሰጡበት የውይይት መድረክም ተካሂዷል። ከተሳታፊዎቹ አንዱ የሆኑት የኢትዮ ጃዝ አባት ሙላቱ አስታጥቄ ኢትዮጵያን ጨምሮ አፍሪካ ለጃዝ እድገት ጉልህ አበርክቶ እንዳላቸው ይገልጻሉ። በእውነቱ ዛሬ በጣም ትልቅና በጣም ደስ በእውነቱ አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከተች ሀገር ነች። ለምሳሌ ኢትዮጵያን እንውሰድ። የደራሽ ብሔር የሚባሉ አሉ። ኢትዮጵያ ውስጥ የደራሽ ብሔሮች አሁን ከኢትዮጵያ ቅኝት ውጭ ናቸው። አሁን እነዚህ ለጃዝ እድገት ምን አበረከቱ ልትል አሁን ታላቁ የአሜሪካን ሳይንቲስት ለምሳሌ ቻሪ ፓርክን ብትወሱ ኢምፕሮቫይዜሽን የሚለው ፓርት ላይ ስንገባ ሁለት ዲሚኒሽ ስኬሎች አንድ ላይ ደባልቆ ነው ነፃነቱ ፍሪደሙ የሚወጣበት የሚያሳይበት ማለት ነው። አሁን ከዚህ ከሁለቱ ቅኝት አንደኛውን ሆል ሀብ ደራሽ ይሰራዋል። ይህ እንግዲህ የኢትዮጵያ ልጃ ሳይንስ ኮንትሪቢት ያደርገችበት ማለት ነው። ጃዝ ዓለምን የማስተሳሰር ሚና እንዳለውም ኢትዮ ጃዝን በማሳያነት አንስተው አብራርተዋል። አሁን ኢትዮ ጃዝን ብትወስደው ለምሳሌ የሀገራችን አንቺሆዬ፣ የትዝታ፣ አምባሰል፣ ባቲ እሱም ከስር በማስቀመጥ ዓለምን ባናቱ ላይ የሚገባ የተገነባ ሌሎጃሶ ሳይንስ ኢትዮጃዝ ስለዚህ ዓለምን በሙሉ ነው የምትሰማው። ኢትዮጃዝ ላይ አለምም ኢትዮጃዝ አንድ አንዳረደ ያፋቀረ ያዋደደ ያዛመደ የሙዚቃ ሳይንስ ይህንን አፕሪሼት አድርጎ እዚህ በመቅረቡ በጣም አከብራለሁ፣ በጣም አደንቃለሁ። በጣም በጣም በጣም ደስ የሚል ነገር ነው እና እ ወደፊት ደግሞ ሌላ ፕሮጀክቶችም አሉ። ይህንን ደግሞ አብረን ሰርተን የኢትዮጵያን ትልቅነት የኢትዮጵያን ኢንተርኔሽናል ላም በእንደዚህ አይነት መልኩ እናሳየልን፣ እናሳውቃልን ብዬ ተስፋ አደርጋሉ። በዚሁ የጃዝ ሙዚቃ ክብረ በዓል ላይ ከተገኙት መካከል የሆኑት የያሬድ ሙዚቃ ትምህርት ቤት ተማሪዎች መሰናዶው ለቀጣይ የሙዚቃ ህይወታቸው ልምድ የቀሰሙበት እንደሆነ ይገልጻሉ። ሜቲስ አቀታና ገላነ ጌታቸው ከአስተያየት ሰጪዎቹ መካከል ናቸው። ይሄ ፕሮግራም አይደለም ለእኛ ለተማሪዎች፣ ለጃማሪ ሙዚቀኞች፣ ትላልቅ ሙዚቀኞች ራሱ ለነሱም አበረታቻ አሪፍ ፕሮግራም ነው ነው የማስበው። እና እኛም ደግሞ ሞር ፐርፎርመንስ ሲያደርጉ ቁጭ ብለው ሲያወሩ አይተን ኢንስፓየር ያደርገናል። በጣም በቃ ለምንሰራቸው ነገሮች ምን ምን አይነት ስቴፖች ማለፍ እንዳለብን ነው ያገኘሁት። በመጀመሪያ በጣም እድለኛ ነኝ፣ ዛሬ እዚህ በመገኘቴ የዛሬውን ፕሮግራም በመካፈሌ ጃዝ እኔ ጃዝ ወዳለዋ ጃዝ ሚዚክ በጣም አይምሮን ያሰራል ብዬ ነው የማስበው። ፈጣሪ ያደርግሃል እና ወደፊት ቢሆን ተምሪስ ጨርስ ምናምን የወደፊት የስራው አለሜ ላይ ጃዝ ሚዚክን ባካትት ወይ ደግሞ ጃዝ ሚዚክ ተጫዋች በሆን ዛሬ እዚህ በመገኘት በደንብ ነው የተጠቀምኩት። ምክንያቱም የጃዝ ሚኒንግን ተምሬበታለሁ። ታሪኩን በትክክል በደንብ አብራርተውልናል። ኤደን አቡቻሪ ደግሞ ተከታዩን ብላለች። ምንም እንኳን የክላሲካል ተማሪ በሆንም ጃዝን በጣም የምወደው በጣም ስሜቴን ይነካዋል። ጥልቅ የሆነ የነፍስ ሰላም ነው የሚሰማኝ ጃዝ ስሰማ። እንደነዚህ አይነት ሰዎችን ስታገኝ በጣም ነው አቅም የሚኖር ነገር በሙዚቃ ላይ ተስፋ እንዲኖር ያደርጋል። ምክንያቱም አሁን ያለውበት ሌቭል ያለውበትን ደረጃ እነሱ ኖረው ታልፎ ነው አሁን ለእኔ እንደ ሞዴል ሆነው ወርክሾፕ እየሰጡ ያሉት ማለት ነው። ስለዛ ከሆን አመታት በኋላ ራሴን ማየት ይችላለሁ እዚጋ እነሱን ሳያቸውና ትልቅ ኢንስፓይሬሽን ነው የሚሆኑ ለሙዚቃ ማለት ነው። የኢትዮጵያንና የዩናይትድ ስቴትስን የጃዝ ሙዚቃና ሙዚቀኞች እንዲሁም ጥምረታቸውን የሚያሳይ የፎቶ አውደርይም የዝግጅቱ አካል ነበር ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ነባሩን የብራና ዝግጅት እና የብራና ላይ ስራዎች ለአዲሱ ትውልድ የማስተዋወቅ ቅርሱንም የማስቀጠል አላማ ያለው አውደ ርዕይ ባለፉት ሳምንታት በአዲስ አበባ ውስጥ ተካሂዷል። ይህንን ርዕሰ ጉዳይ በድጋሚ የሚያቀርብልን ኬኔዲ አባተ ነው። በአዲስ አበባ ጊዮን ሆቴል ከሚያዝያ 4 እስከ 13 ቀን በተካሄደው የብራና ላይ ስራዎች አውደርእይ ከብራና ቅጠሎችና ከጽህፈት መሳሪያዎች አዘገጃጀት አንስቶ የብራና መጽሐፍት፣ የብራና ላይ ቅዱሳት ስዕላትና ሌሎች የብራና ውጤቶች አዘገጃጀት ለጎብኚዎች እይታ ቀርቧል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተዘጋጀው አውደርእይ ጥንታውያን የብራና መጽሐፍትና የተጻፉባቸው ፊደላት ነባርና ሕያው ኢትዮጵያዊ ቅርሶች እንደሆኑ ተመልክቷል። ሌጦውን ፍቆና አለስልሶ የብራና ቅጠልን ለጽህፈት ከማሰናዳት አንስቶ የመጽሐፍቱን የሥነ ጽህፈትና የድጉሰት ጥበባት የሚያስቃኙ ሂደቶች በአውደርዩ ትዕይንቶች ላይ ቀርበው ዝርዝር ገለጻ ተሰጥቶባቸዋል። የአውደ ርዕዩ አዘጋጅ የሆነው የሐመረ ብርሃን የብራና መጽሐፍት ስራ ድርጅት የህዝብ ግንኙነት ኃላፊ የሺመቤት ሲሳይ ስለ ዝግጅቱ ታስረዳለች። እያሳየን ያለ ነው ብዙ የእደ ጥበብ ውጤቶች አሉ። በሐመረ ብርሃን ላይ የሚሰሩትንም በአጠቃላይ ነው እያሳየን ያለ ነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላትን ሲቀባበሏቸው የነበረው የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ከዛ ቆዳ ተፍቆ ብራና እንዴት ይሆናል ከብራና ከሆነ በኋላ ቀለማቶች እንዴት ይሰሩ ነበር የሚለው ቀለማትና ብራና ከተዘጋጀ በኋላ ደግሞ ጽሁፎች እንዴት ይጻፋሉ፣ መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም የድጎስ አስራት እንዴት ይሰራላቸዋል፣ ስዕል ላይ ስንሄድ ደግሞ ስዕላት እስከ አራተኛ መቶ ክፍለ ዘመን እስከ ሀያኛው መቶ ክፍለ ዘመን ከየት ወዴት ደረሰ የሚለውን ነገር የሚያሳይ ትዕይንታለን። አውደርዩ የተዘጋጀው ለሁለተኛ ጊዜ ሲሆን ስለ አላማው የህዝብ ግንኙነት ኃላፊዋ እንዲት ገልጻለች። ዓላማ አድርገን የተነሳ ነው። ብራና የሚባለው ነገር ቀርቶ የነበረ ነገር ነው የሚመስለው ብዙ ሰው እና አሁንም እየተሰራ እንዳለ ለህብረተሰባችን ለማሳወቅ እንዲሁም ደግሞ እኛ ኢትዮጵያውያን የነበረንን ጥበብ ትተን ወደ ውጪ ነው እየሄደን ያለ ነው እና ራሳችን ያለንን ጥበብ ብንጠቀም ከፍ ያለው ደረጃ ላይ እንደርሳለን የሚለውን ነገር በደንብ ግንዛቤ ሰዎች እንዲያገኙት በተለይ ህጻናት ላይ ብዙ ነገር እየሰራን የምንገኙ በርካታ ኢትዮጵያውያንና የውጭ ጎብኚዎች አውደ ርዕዩን በስፍራው ተገኝተው ጎብኝተዋል። ከሁለት ታዳጊ ሴቶች ልጆቻቸው ጋር ሲጎበኙ ያገኘናቸው አቶ ሄኖክ አበበ አስተያየታቸውን ሰጥተውናል። ዋናው ዓላማ የዚህ መጣሁት የብራና አሰራሮች ታሪኩንም፣ ቅርሱንም፣ አሰራሩንም ይሄ የእኛ ቅርስ ነውና ከበፊት ወደዚህ ለእኛ መጥቷል። አሁን እየተዳከመ ስለሆነ ለልጆቼ ማሳየት ፈልጌ ነው ቀጣይነት እንዲኖረው ለማድረግ ነው። እንግዲህ ፍላጎት ካላቸው ደግሞ አሳይተን እንዲማሩበትም ትምህርት ቤትም አለው ዝግጅት። ከዚህ እንትን ለሁለት ወር የሚሰጥ ትምህርት አለ። ፍላጎት የሚያሳዩ ከሆነ ወደዛም እንዲገቡ አስባለን። የስምንት ዓመቷ ህፃን ሀሴ ቴኖክ ከጉብኝቷ በኋላ ስለ ብራና ስራ ፍላጎት እንዳደረባት ትናገራለች። ስለምን ምን ተመረሻላ? ለምሳሌ ቀይ ቀለምን የምናዘጋጀው ከቀይ አፈር ከኢንጆሪት ላይ ከተለያዩ ቀይ አበቦች፣ ከአይድንጋይ ማዘጋጀት እንችላለን። ጥቁር ደግሞ ከኩራስ ጭስ፣ ከቅጠሎችን በማቃጠል ጥቁር ቀለም ለብራና ጽሁፍ የሚሆኑትን ማለት ነው። ነዛ በሞክረ ሐመረ ብርሃን የብራና መጻሕፍት ሥራ ድርጅት የቀደምት ኢትዮጵያውያንን የብራና ሥራዎች ለማስቀጠል ከአምስት ዓመት በፊት በአምስት ወጣቶች የተመሠረተ ነው። ምስራች ወጣቶቹ ቁጭት ያነሳሳቸው መሆናቸውን የምታስረዳው የህዝብ ግንኙነት ኃላፊዋ የሺመቤት ቤት ከአውደ ርዕይ ዝግጅት ባለፈ ቅርሱን ለማስቀጠል ትምህርትም እየሰጠ እንደሚገኝ ተናግራለች። አውደሬዎች ብቻ ማዘጋጀት ጥቅም ላይኖረው ይችላል ማስተማር የሚባል ነገር አለ። አሁን በሐመረ ብርሃን ምንድን ነው እያደረግን ያለ ነው ያለችን ቦታ በጣም ጠባብ ስለሆነች ለስራም ለትምህርትም ለብዙ ነገር ስለምንጠቀማት ቦታ እስክናገኝ ድረስ የተወሰኑትን ትምህርቶች እንደ እቅድ ብቻ አስቀምጠን ጥንታ ያሳሳድ ዘይቤ ላይ ግን እስከ ሶስተኛ ዙሪያውን ሊያስመረቀን እንገኛለን። ስለዚህ ሐመረ ብርሃን ላይ የብራና ስራ ብቻ ሳይሆን እውቀትን ማስጨበጥ ትውልዱ መቀጠል አለበት የሚል ዓላማ ስላለን በዚህ እየቀጠልን ያለ ነው። እንግዲህ የአቅማችንን እየሰራ እንገኛለን። ድርጅቱ እስካሁን ከ200 በላይ የብራና መጽሐፍትን በርካታ ቅዱሳት ስዕላትንና ሌሎች የብራና ውጤቶችን አዘጋጅቶ ለጥቅም ማዋሉንም ወጣት የሽመ ቤት አብራርታለች። የብራና መዛግብት ቀደምት ኢትዮጵያውያን ልዩ ልዩ ሃይማኖታዊ፣ ታሪካዊ፣ ማህበራዊና ባህላዊ ቅርሶችን ለትውልድ ያሸጋገሩበት የጥበብ ውጤት መሆኑን የምትገልጸው የሽመ ቤት ትውልዱ ጥበቡንና ቅርሱ የማስቀጠል ኃላፊነት እንዳለበት ታመለክታለች። ፋብሪካ ባልነበረበት ጊዜ ቀድመው ፋብሪካን የተለያዩ አደጉ የምንላቸው አገራቶችን ቀድመው የተሻገሩ አባቶች ነበሩ። የነሱን ጥበብ ማስቀረ ስለምናስፈለገው፣ ቴክኖሎጂ መግባት ያለበትንም እያስገባን ደግሞ የድሮውን ነገር ባንጥለው፣ ምክንያቱም የሚጠቅመን እሱ ስለሆነ። የእኛን ነገር ከጣልን ግን የትም መድረስ አንችልም። የሰው እየተቀበልን ነው ሁል ጊዜ የምንኖረው በጥገኝነት። ራሳችንን ደግሞ ለመቻል የራሳችን ያለችንን ነገር ይዘን መነሳት አለብን። ብራና ቅርስ ነው እያለን ከምናወራ ለምንድን ነው አሁን ማንሰራበት ሰርተን ለምንድን ነው ለሌሎቹ የውጮቹ ለእኛ እንደሚሰጡ ለነሱ ማንሰጣቸው? ብዙ መድኃኒቶች አሁን በብራና ላይ ተጽፈዋል አይደለ? እነዛን ነገሮች እኛ እያመጣን ብንሰራባቸው ምንድን ነው ችግሩ? ከነሱ ሰርተውት አምጥተውት እንደ አዲስ በብዙ ገንዘብ ተቀብለን ከምንሰራ እኛ ሰርተን ደግሞ ብንሰጣቸው ምንድን ነው ችግሩ? ይሄ ስንፍና የሚለውን ነገር ከራሳችን አውጥተን የአባቶቻችንን ጥበብ ማሳደግ እንደምንችል ሁሉም ሰው ይህንን አምኖበት የራሱን ነገር ከፍ ማድረግ እንዲለምድ ነው። ይህንን መልእክት ነው ማስተላለ በአውደርዩ ላይ ከብራና ስራዎች በተጨማሪ የመስቀል ቅርጾችን ጨምሮ ሌሎች ኢትዮጵያዊ የጥበብ እድ ውጤቶችም ለእይታ ቀርበዋል። ጎብኚዎችም ክህሎቱን ለመቅሰም በጥበባቱ ክወና ሲሳተፉ ተመልክተናል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የአየር ንብረት ለውጥ በዓለም ምጣኔ ሀብት ላይ አስከፊ የሆነ ጉዳትን እያስከተለ ይገኛል። በዚህ ዙሪያ የአሜሪካ ድምጽ ዘጋቢዎች ያሰናዱትን አሉላ ከበደ እንደሚከተለው ያቀርበዋል። በያዝነው ሳምንት የአየሩ ሙቀት መጠን አርባ ዲግሪ ሴንቲግሬድ በደረሰባት ፊሊፒንስ ትምህርት ቤቶች ተዘግተው ተማሪዎችና መምህራኖቻቸው በየቤታቸው እንዲቆዩ ታዘዋል። በርካታ የዓለም ክፍሎችም እጅግ ከባድ የአየር ሁኔታ እየገጠማቸው በመጣበት የአየር ንብረት ለውጥ በዓለም ዙሪያ የሚያስከትለው ተጽዕኖ እንደ አውሮፓውያን የዘመን አቆጣጠር በ2050 በዓመት 38 ትሪሊዮን ዶላር ሊያስወጣ ይችላል ሲል አንድ አዲስ ጥናት አስጠንቅቋል። ይህም ማለት የዓለም አማካይ ገቢ 19 በመቶ ይቀንሳል ማለት ነው። የአኪሳራ ታዲያ ብዙም የማይለወጥ ነው ይላሉ ከጥናቱ ሪፖርት አቅራቢዎች አንዱ የሆኑት ማክሲሚሊያን ካትስ። በጥናቱ የደረስንበት ጉዳይ በሚቀጥሉት 25 እና 30 ዓመታት ውስጥ ወደ ከባቢ አየር የምንለቀው በካይ የካርበን መጠን ከፍተኛ በሚሆንባቸውም ሆነ ዝቅተኛ በሚሆንባቸው የተለያዩ ሁኔታዎች ውስጥ በኢኮኖሚው ላይ የሚያሳድራቸው ተጽዕኖዎች ወጥነት ያላቸው መሆኑን ነው። የአየር ንብረት ለውጥና በተለይም ከፍተኛ የሙቀት መጠን በሰራተኞች ምርታማነት ላይም ተጽዕኖ እንደሚያሳድር ካትስ ያስረዳሉ። እናም ያ ከዚያ በኋላ በተለያዩ ኢንዱስትሪዎች ውስጥ መታየት ይጀምራል። ሰራተኞች ከቤት ውጭ በሚሆኑበት ወቅት፣ በተለይም ደግሞ በኢንዱስትሪው ዘርፍ እነዚህ ተጽዕኖዎች ይበልጥኑ የጸኑ ይሆናሉ። እናም በግብርና ምርታማነት ላይ የሚኖረው ተጽዕኖም አሁንም በዚሁ ከፍተኛ ሙቀት የተነሳ እጅግ የበረታ እንደሚሆን ተረድተናል። ባለፉት አርባ ዓመታት ውስጥ በዓለም ዙሪያ ባሉ ከ1600 በላይ ክልሎች የነበረውን የአየር ንብረት ይዞታና ኢኮኖሚያዊ መረጃዎችን የተመለከተው ይህ ጥናት በመጪው ጊዜ ላይ ሊያሳድሩ የሚችሉትን ተጽዕኖ ለመገምገምም ተጠቅሞበታል። በዚህም ክፉኛ ተጎጂዎቹ ወደ ከባቢ አየር በሚለቀቀው በካይ ካርቦን መጠን አነስተኛ ድርሻ ያላቸው አገሮች ናቸው። እንደ ጥናቱ እይታ የማህበራዊ ኢኮኖሚያዊና ፖለቲካዊ ይዞታቸው በጣም ተገላጭ የሚያደርጋቸው የደቡብ ዓለም የተባሉ ሀገራት ናቸው። ወደፊት የአየር ንብረት ለውጥ በሚያስከትላቸው ሁኔታዎችም ይበልጥ ተጎጂ ይሆናሉ። ለዚህም ደግሞ ቀላሉ ምክንያት እነዚህ ክልሎች አሁንም እጅግ ከፍተኛ ሙቀት የሚታይባቸው በመሆናቸው ነው። የአየር ንብረት ለውጥን መዋጋት የሚጠይቀው ዋጋ ለውጡ በኢኮኖሚው ላይ ከሚያስከትለው ጉዳት አንጻር በጣም ያነሰ እንደሚሆን አያይዞ ያመለከተው የጥናት ሪፖርት የአየር ንብረት ለውጥ የሚያስከትለውን ወደ ከባቢ አየር የሚለቀቅ በካይ ጋዝ ለመቀነስ የሚወጣ ወጪም በ2050 ለውጡ ከሚያስወጣው 38 ትሪሊዮን ዶላር አንድ ስድስተኛውን ብቻ እንደሚሆንም ጠቁሟል። የመጨረሻው ዘገባችን በድጋሚ የቀረበ ነው። ኢትዮጵያ ውስጥ እንብዛም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷን ሀብታም ስዩም አነጋግሯል። ወደዛ ነው የምናልፈው። ከህጻንነት የጀመረ ፍላጎት ነው ከልጅነት ማለት ነው እና ልጅ ያለው ውሾች ነበሩኝ አሳድግ ነበረ። ግን መጀመሪያ እንደ ማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም እና እንስሳዎች ማወቄን ራሱ ትዝ የለኝም። ከአምስት ወይ ከስድስት ዓመት በፊት ማለት እንትን ሚሞሪ ውስጥ የለም፣ ድመት እና ውሻ የሚባለ ነገር እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት፣ ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ እየወረወርኩባት ነው የማልፈው፣ እዛች ሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጩ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በሕፃንነቴ እነዛ ሰዎች ምን አስተማሪኝ ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየውትን ሻ ለማሯሯጥ ነበር ስራ ድንጋይ ይዞ ማለት ነው እና ከዛም እሷ ውሻ የት እንደገባች አላቅም። ትዘልኛው ሌላ ውሻ መጣች። እሷ እንዴት እንደሆነ አላቅም፣ ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላክ፣ ተቀራርበን ያገኘው ተራሴን እና ከዛም በቃ የሚያሳዩት ፍቅር ምናምናምን ሳየው ሰው ልክ እንዳይደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛ የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት ግን ያው ህፃን ስለነበርኩ አቅም የለኝም። ማለት ማስጣል አልችልም። እየወሰድ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጽ ነው። ሳድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ። የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቆሻል፣ ወደ ተቋምም የቀየርሽው ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪ ነው። አሁን የቮለንቲር ቲም ነው ሆኖ ነው ያለው ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻልም። እና እየተሰራ ያለው ስራ አንደኛ አዌርነሱ ነው እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት ስልክ ደግሞ ሁሉንም ማንሳት አንችልም፣ አቅም ይጠይቃል በጣም ብዙ አቅም ይጠይቃል እና ግን በተቻለን አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስቶ የማሳከም ስራ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም ለተወሰነ እናሳክማለን። ያው ሁሉንም ማለት አይደለም ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና አንስቶ ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን። እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ህክምናው ላይ ያለ ነው። የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አውቤ እነሱ ግን በደንብ ይሰራል አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባ በየቀኑ አይደለም፣ በወራንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊ የተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚ አይነት ነገሮች ናቸው። ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋር አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከሕፃንነታችን ጀምረን ማጥቃቱ ላይ እንበረታለን ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ ገጥማቸው ጣፋንታ አሳዛኝ ነው በአብዛኛው ምን አይነት ምላሽ አገኘሽ ኧረ ሔ ነገር ቅንጦት ነው ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርህራሄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ ስላሉት ተግዳሮቶች ስ ንገሩኝ ተግዳሮቱ በጣም ብዙ ነው እንዲወራ ማያልቅም ግን እኔ ምን አስባለሁ መሰለክ አንደኛ መጽሐፍ ቅዱስ ሲያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነብስ ይራራል ይላል። እና ርህራሄ የሚጀምረው ስልጣኔ የሚለካው ይባላል እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርህራሄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ። ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ መርዳትን፣ እንደ ቅንጦት ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት እና እኔ ምን አስባለሁ መሰለህ፣ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ፣ መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደላ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብተዋል አሳቤ። እኔ መራብን ካወቅኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ኖርማ ሳታጣኩ ገንዘብ ሳይኖርህ እራሱ አለን ወይ በስራ ተይዘ ወይምን የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት እንደምትበላኩ ታውቃለህ። በኋላ ግን ራቦ አያስቀምጥም። የአንስሳ ደግሞ በጣፈንታ ለመብላት ነው ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበታለኝ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው። ረሃቡ ታመህ እጢ ወጥቶ እንደዚህ ተዝረፍርኮ ምናምን እየተጎተት እግር ተሰብሮ ዓይን ተሰብሮ ይልክ አይራራልህም። ማህበረሰቡ እንደዛ ሆኖ አይጠቃል፣ ይቀጠቀጠሃል። እና የሚደርስብኝ ጫና ብዙ ነው። ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚ ለውጥ ለማምጣት ሂዳች ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም፣ መጀመሪያ የጀመሩ ጊዜ አስደንግጦኝ ነበረ ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬያለሁ ብዬ ስለማስብ እነዚህ ነገሮች የተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ፈረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አወጥቶ ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎሎ ብሉታል። አይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም አይሄዱም። ጥለውት ይጠብቁታሉ ሩቅ ሆነው ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጫው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛም ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይህን እንስሳ አቢዩዝ አደረግክ የሚለው ገና ነው እና ይሄ ህጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛኔ ሊደገፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው ማስበው። ቨን በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በ የተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠረች ትገኛለች። የወደፊት እቅድሽ ምንድን ነው? ስለ ተቋሙ የወደፊት አላማዎች ደግሞ ጠቅልላ አድርገች ነገርን ከመሰነባበታችን በፊት ቅድ ማስበው አንደኛ፣ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርት የለም ዶኔሽን ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም ናት መጠለያ ቦታ ማለት ነው። አሁና የሚነሱትን እንሰች ምናስቀምጥበት ቦታ የለ ሚዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው መነሳት ያለብ ማለት ነው። እንደዛም ሆነ አሁን ትልቅ ሼልተር ብንከፍትም ይሄን ሁላ እንሰማት ጠለን እንችላለን ማለት አይደለም። ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ ነው እየተንቀሳቀሱ ያለው ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይክ የለም ምናም እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መክፈት ነው። ሕክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደ የማያሳክምበት በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደ የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም የእንስሳ ሕክምና ክፍያው በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው ለእንስሶቹ ሲባል ማለት ነው እና እንደሱ አይነቶችን ተቋማት መገባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም፣ ዓለም ሳይፈልጋቸውም አውጥቶ ይጥሏቸዋል። ወንዱ ውሻ እንድትወልድ ይፈለጋል። ከወለደች በኋላ ሴቷ አትፈልግም። ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው። ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል። መድኃኒቱ ፖስት ሀይ ነው እና በተቻለ ቀን ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው። ያንን እንደዛ ሰፈር እንዲያደረጓ እንፈልግም። እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል ማህበረሰቡን ማንቃት፣ እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊው ተሰርተው እንግዲህ እንስሶች የማይሳቀቁበት ሀገር፣ የማይደበደቡበት የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው አለም እንደ ውጭ አለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰው አካል ምድር መሆኑን አምኖ የሚኖሩበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው የመጨረሻ ስ ነው። ተዘን መለሰ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያውያን ደግሞ ለእንስሳት ያላቸውን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዜር ይስጥልኝ። በጣም አመሰግናለሁ። ተመልካቾቻችን ቆይታችን ዝሌ ተጠናቋል። መልካም በዓል እንመኛለን። ጤናስታለን